ሰላም፣ እንዴት አመሻችሁ? አድማጮቻችን ባገባደነው ሳምንት በጋቢና ቪኦኤ የመሰናደው ከተደመጡ ጥንቅሮች መካከል የተወሰኑትን የምናስደምጥበት ጊዜ ነው። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። በተገባደደው ሳምንት የአዲስ አበባ ባላደራ ምክር ቤት ባልደራስ በሚል የሚጠራው ተቋም መንግስትን ከሶ ነበረ። አዎ ሀብታሙ፣ ባልደራስ እንግዲህ ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራውትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። በተጨማሪም ኢትዮጵያውያንና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ይተባበሩኝም ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው ጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ ተናግረዋል። ቀጣዩ ዘገባ ክስ ቀጥሎ ደግሞ የሚሰማው በክሱ ላይ ከሚመለከተ አካል የተሰጠ መልስን ይዟል። ከትናንት በስቲያ ጀምሮ በማኅበራዊ መገናኛዎች ሲዘዋውር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል። ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ አስራ አምስት በኋላ ስለተፈጠሩት የሕሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈ መልእክት ነበር። ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል። ቦታ ላይ በተገኙበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ። ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜው ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ በእጅጉ አሳዝኖናል። በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል። ነገር ግን የተባሉት ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይ የሚል ሙግስ ነበረ። እሺ የያዙትን ስውር መሳሪያቸው አስመልክቶ በስውር ነው ያዙት ለፊት አይደለም። ያ ግልጽ ይመስለናል። ፊት ለፊት ይዘው አላወጡትም። ግን በሂደት በተለይ ከአካባቢ ጋዜጠኞች ከለቀቁ በኋላ በተለይ ይህ ምንነትን መግለጽ ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት። ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጸዋል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል። ምንነትን መግለጽ ስላልፈለግ ነው ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ በነገራችን ላይ ምንነቱን ለመግለጽ ያልፈለግነው ነገሮች እንዴት በአዋሱ ሰማንጠብቅ ነው። በዋናነት እኛ መስፈርት ያደረግነው ይህን ነው። አንድ ደህንነታችን ምን ግን ከዚም በላይ ደግሞ አጠቃላይ ሂደቱ አጠቃላይ ፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠው እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ፣ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው። እስክንድር ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንዲሆንም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል። የአዲስ አበባ ከንቲባና የአዲስ አበባ መስተዳደር ነው። አምስት አመቱ በምርጫ የነበረውን አምስት አመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ አመት ተራዝሞለት ነበረ። ግን ይህ የአንድ አመት ጊዜ ሰኔ ሰላሳ ተጠናቋል። ከዛ በኋላ ያለ ህግ ነው ያለው ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለውም። ለከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሃኑ የከተማ ነዋሪ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል እሳቤ አለን። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን፣ ባልደራስ ባቀረባቸው ክሶችና በተያያዥ ጉዳዮች ላይ መልስ እናገኝ ዘንድ የአዲስ አበባው ዘጋቢያችን መለስካቸው ካቸው አመሃ ወደ አዲስ አበባ ከተማ ከንቲባ ጽሕፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል። በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውክ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም ዓይነት ሚና የለውም ሲሉ የከንቲባው ጽፈት ቤት ቃል አቀባይ ወይዘሪት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩን እንደሚሉት እሳቸውም እንደ ማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማህበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማህበራዊ መገናኛ ብዙኃን የቀረበው ወጣት በእጅጉ የተሰባ እንደሆነ ያስረዳሉ። የዚህን ልጅ ድርጊቱንም ፎቶንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል። ካላቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሀኑ ይህን እንዴት እንድትጠቀምበትም አስረድተዋል። ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀመርንበት ወቅት ነበር ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችል። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኘ። አቶ እስክንድር ነጋ በዕለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ሲሰሩ እንደነበረም አብራርተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምጽ ራዲዮ የሚተላለፈውና ና የሳምንቱ አባይት መሰናዶዎች የምናስታውስበት ሰዓት ላይን ያለ ነው። ሀብታሙ እንግዲህ በተለያዩ ቦታዎች ሚንጊና፣ የሴት ልጅ ግርፋት ስለመሳሰሉ ጎጂ ልማዶች የሰማ ይመስለኛል። እውነት ነው ኤደን። በተለይ በደቡብ ኢትዮጵያ የኦሞ ሸለቆን መናገሻቸው ባደረጉ ሕዝቦች ዘንድ የቆየ ባህል እንደሆነ ይታወቃል። ከቡስካ በስተጀርባ የተሰኘውን መጽሐፍ ያነበቡ እንደውም የእነዚህን ባህሎች አድማስ ለመረዳት የሚቀላቸው ይመስለኛል። ለመሆኑ እነዚህ ጎጂ ባህሎች በዚህ ዘመን ተወግደዋል ወይስ ባሉበት ቀጥለዋል ብሎ መጠየቅ አይቀሪ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣይ ዘገባ ተዛማጅ ሀሳቦችን ያነሳል። በደቡብ ክልል በደቡብ ኦሞዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበረክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ሊማዳው ድርጊቶች እንዳሉም ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን ያናኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይና ሀገራት ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው። እነዚህ ባህላዊ ድርጊቶች በዚህ ዞን ውስጥ የሚገኙ ባህላዊ ትሩፋቶች በዚህ ዜና ውስጥ ጎጅ ናቸው ተብሎ በባለሙያዎች የሚነሱ የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንድነ ኢቫንጋዴ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎች እና በህብረተሰቡ ጎጅ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህጻን ጥርሱ ከታች የበቀለ እንደሆነ ሚንግ ብሎ መግደል ወይም መጣል። የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ አሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገ ገብረ ዳኘ ይህንን ያጠናክራሉ። ሐመር ላይ አንድ ልጅ ተወልዶ አካለ ጎደሎ ይፈጠር ሚንጊ የሚል ስያሜ አለ። ያ ሚንጊ ማለት በቃ ኢምፒር ጽሉ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብቶ የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገው ማጥሪያ እንትን ፒሪፋይ የሚያደርጉበት እና በዛ የፒሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎች ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዘላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት አቶ ዳኘ እንዳሉት በዞኑ ጎጂ ልማዳው ድርጊቶች ተብለው በመንግስትና በሕዝብ በተለዩ በርካታ ልማዳው ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት። ሀመር ላይ ከብት ዝላይ ላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ሀገር በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት ተቀስሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ የደቡብ ኦሞዞን ብሔረሰቦችም እንደሌላው የኢትዮጵያ ሕዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት። kazanmak, kazanan ብዙም ጊዜ የሶሻል አንትሮፖሎጂስቶች ህሳቤ ነው። በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም፣ ትምህርት ቤት ብን መግባት የለባቸው፣ በሀመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበትም። ይህም ልሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሐመርም፣ ዳሰነችም፣ ኛንጋቶምም እንደ ሰው መሰልጠን አለበት እያደረግን አለው። የባህሉ ባለቤት ፍላጎት ምንድን ነው? ቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተህ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው፣ የለም ነው ምለው። እኛ አሁን በዚች ቀዳዳ ነው የምንገባው። ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከሕብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዴዎስ ሐዋሳም

ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በዚህ ሰሞን የሰሜን አሜሪካ የኢትዮጵያን የስፖርትና ባህል ፌስቲቫልን ለመዘገብ ወደ አትላንታ አቅንተን ነበረ። በዚያ ደግሞ በስዕልና ቅርጻቅርጽ ጥበብ አህጉራዊ ጉዳዮችን ለማንሳት እየጣረች ያለች ወጣት አግኝተን ነበረ። መዓዛ ንጋቱ ትባላለች። ስሜ መዓዛ ሲሳይ ይባላል፣ ወይ መዓዛ ንጋቱ። የምኖረው ይ በአስራ አትላንታ ነው። አርቲስት ነኝ። በአሁን ሰዓት ያው አርትን እንደ ፓርት ታይም ነው የምሰራው። በሌላ ስራ ማናጅመንት ውስጥ ነው በአሁን ሰዓት የምሰራው ያለሁት ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነት እኔ በምን አይነት መልኩ የኔ ድሪም ምንድን ነው የሚለውን ነው የሰራሁት። የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። ካንቲነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው፣ ግን እኛ ወደኋላ እንትን ብለናል። ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቼ ጠቅላላ የትሪዲ ፔይንቲንግ ነው ማለት በካንቨስ ላይ አይደለም የምሰራቸው ተቆራርጠው የሚሰሩ ናቸው፣ ይገጣጠማሉ ሁሉም ጠቅላላ የምጠቀማቸው ሞቲቮች ወይም ከላያቸው ላይ ፔንት ማድረጋቸው ስዕሎቹም፣ ዲዛይኖቹም ሁሉም ከአፍሪካ ብቻ የወጡ ናቸው። የሌላ አልወስድም። አንዳንዱ ቦታ ላይ ካየህ ያው አረንጓዴ፣ ቢጫ፣ ቀይም ብቅ ይላሉ። የኢትዮአፍሪካ ሲባል ሁሉንም ነው ኢንክሉድ ያደረኩት ኢስት፣ ወስት፣ ኖርት፣ ሳውት ሁሉንም ማለት ነው። እያንዳንዶቹን ከተለያዩ ሀገር ለምሳሌ ከወስት አፍሪካ ኢንዲካራ የሚባላሉ የእነሱን ዲዛይን መጠቀም በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው። በልብሳቸው ላይ እንደዚሁም በሌላ ነገር ላይ እንዲበሌ ትራይብ የሚባላለን ሳውት አፍሪካን ውም ሴቶች ናቸው ዲዛይን የሚያደርጉት ቤቶቻቸውን፣ በጣም የሚያምር ከለርፉል የሆነ ነገር ነው። የእነሱንም ኢንስፕሬሽን ወስዳለሁኝ ከእነሱ ከኢትዮጵያም ጥበቦችን አፍሪካ ውስጥ ከሚሰሩትም እነዚህ ዘንቢሎች ወይም የቤት ስፌቶች ምናምን ከእነሱ ላይ ሁሉ እየተወሰደ ነው፣ ከሁሉም እንዲሁም ከኢጅፕት የምንጣፋቸው ወይም ፒራሚድ ውስጥ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየውኝ ነው። ምከታቸው እና ይሄኛው ምንድ ነው ይሄኛው ምንድነው የሚባል አይነት ነገር አይደለም። ሁሉንም ነው አንድ ላይ ያደረኩት፣ ምክንያቱም አንድ እነትን ለማሳየት ማለት ነው። እኔ ስዕልን ወድ ነበረ፣ ግን በኢትዮጵያ በኩል ብዙም እንትን ስለማይባል ትንሽ ሌቱኝ እኔ ጀመርኩት፣ ግን እታገል ነበረ። ስለዚህ ያው ስዕል ስስል ስስል ስሞክር ስሞክር አስተማሪም ፕሮፌሰር ኖርመን ይባላል የዩጂኤ አስተማሪ ነው። እሱ የምሰራውን ስራ አየና ዘ ብላክ አሜሪካን እንትን አርቲስት ነው። አየና እሱ ጋይድ አደረገኝ ምን አይነት አርቲስቶችን ማየት እንዳለብኝ። የእነሱን ሳይ ከኔ ጋር የኔ ስሜት ጋር የሚሄዱ ነገሮችን ባየ ቁጥር ከክላሽ ወደ ትሪዲ መጣ ስለማለ ስራዎች ቆርጬ መስራትን ከእንጨት ቆርጦ መስራትን ከካርድቦርድ ቆርጦ መስራትን ወደዛ ወሰደኝ። ሀብታሙ፣ እንግዲህ አሁን የአንተ ሰዓት የደረሰ ይመስለኛል። ሁሌም በሙዚቃ ስትብከነከን ስለማይ ለቀጣዩ መሰናዶ ጆሮህን ትሰጣለህ ብዬ አስባለሁ። እውነት ነው ደን ሙዚቃ መውደድ ብቻም ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ያለውን የሙዚቃ ባንድ አባላት ልናነሳሳ መሆኑን ማወቅ በራሱ ሶስተኛ ጆሮ አላስመኘኝም ብለሽ ነው? አዎ እንግዲህ ሮሃ ባንድ ዘመን ተሻጋሪ የሙዚቃ በረከቶችን የሰጠን ባንድ ነው። የባንዱ አባላትም ከሰሞኑ በቪኦኤ ስቱዲዮ ተገኝተው ከጽሆን ግርማ ጋር በሙዚቃ ነክ ጉዳዮች ላይ አውግተዋል። እንደሚከተለ ይቀርባል። ሰላም፣ ስዩም እባላለሁ። አይቤክስ እና የሮሃ ባንድ መስራች አባል ነኝ። እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት አመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግ ነው ማለት ይችላለሁ። ጆቫኒ እስቲ አንተም ለአድማጮቻችን በእርግጥ ብዙዎቹ ያውቋችኋልና፣ ሁላችንም እናውቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ። ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለው ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት አርባ አምስት ዓመት አካባቢ ነው። በመናገሩ ግን እድሜያችንን እናሰይ ያሳጣ ነው። እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ፣ ራሳችንን ደግሞ ያገኘንበት እና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ በአንድ ውስጥ የሚሰራ ያደረግነው በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ አስራ ሁለት እስከ አስራ ስድስት እስከ አስራ ስምንት ነበሩ የክብር ዘበኛ የጦር ሠራዊት ምናምን እንደዚህ እኛ በስድስት ቆጥበ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆን እና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ የዛሬ እኔ ዛሬ በአንድ ጉዳይ እኔ የዛሬ ስምንት አመት በፊት መላለስ ነበር አሜሪካ አገር እና እንግዲህ የዛሬ ስምንት ዓመት በኋላ ነው እንግዲህ ከአንድ ሰላሳ ምናምን አመት በኋላ እንግዲህ የተገናኘ ነው። ለሰላሳ አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው? ነበር እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም? ቀጥታ ወደ ሙዚቃ ነው ገባ? ጊታራችን አንስ። መጀመሪያ ወሬ ነው ሙዚቃ ሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኞች የእኛ ፋኖች አሉ እና ተሰብስበን ነው ሄድ ነው ሁሉም ጥግ ይዘው ያዩ ነበር ምን እንዴት አይነት ምን አይነት ስሜት ይኖራቸዋል፣ በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው። እንግዲህ ማለት ባለታሪኮቹ እናንተ ናችሁ ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው። በዳህላክ ና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ፣ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋ አዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለአስራ ሶስት አመት ዘለቃችሁ። ከዛ ደግሞ ፈረሰ። ለምንድነው የፈረሰው ከሚለው ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ የወጣ ነው። ምን ለማለት ነው እሱ ጊዜው አስራ ሶስት አመት ነው፣ አብረን የሰራልም በምንሰራበት ጊዜ እንግዲህ ሁሉም የራሱን ራሱን ደግሞ አቅጣጫ እየያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ደግሞ እስቲ ደግሞ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም አስራ ሶስት ዓመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሀምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው። እንግዲህ አልቡሞችን ነው የሰራ ነው። አዎ በጣም ብዙ ነው። በዚህ አመት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥና የእኛን አሸራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ ባንድ ይባላል ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን። እንግዲህ ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን ደው ከእናንተ ጋር እንዳላችሁ ቀድሞም የጀመረ ስለሆነ ሕይወቱም በመኪና አደጋ ስላለፈ የተክሌ ተስፋ አዝጊ በሰባ ዘጠኝ ዓመተ ምረት መሰለኛ አደለ? ሕይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ ከምንድን ላይ ና፣ እንደው ለማስታወስ ያህል ስለ ሱስ፣ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው። ተክሌ ተስፋ አዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን፣ ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ፀባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር። ለእኔ በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቼም በጣም ሁላችንም አሳዘነን። እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ የተለመኒን ስሰራ አለቅሳለሁ። ምንም ባይ ዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው። ስላስታወስሽ ደግሞ እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንን፣ ምሽቱን ስናስተናግዳችሁ የቆየ ነው ሀብታሙ ስዩም እና አይደን ገረመሆነን። አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሐሪክ በትዊተር ደግሞ ሀሽታግ ጋቢና ቪኦኤ ላይ አስተያየታችሁን ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና ምሽቱ